ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። መጪዎቹ አስርት ዓመታት ለአፍሪካ እድገት ወሳኝ ምዕራፎች የሚታዩበት ዘለቄታ ያለው ለውጥ ለማምጣት ደግሞ የፖለቲካ ፈቃደኝነት የሚፈተንበትና እጅግ መሆኑን የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ትላንት አስታውቀዋል። ዝርዝሩን ይዘናል። ትላንት ያስቻለ የፌዴራሉ ከፍተኛ ፍርድ ቤት 19ኛው የወንጀል ችሎት በሽብር ወንጀል ከተከሰሱት የኢንተርኔት ድረገጽ አምደኞችና ጋዜጠኞች ጉዳይ ብይን ለመስጠት ሌላ ጊዜ ቀጠሮ ሰጥቷል። በዚህም ላይ ዘገባ አለን። ጤና ስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የዛሬ ማክሰኞ ሐምሌ 29 2006 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮቻችን ይዘን ቀርበናል። አስተናጋጃችኋሉ አከበደ ነኝ። ደሳላ የመኮንን ፕሮግራሙን ይመራልናል። ዳንክራፍትን ክራፍትን ለቴክኒክ ምህንድስናው ተሰይመዋል። አድማጮች፣ አሁን ቀዳሚው የዕለቱ ዜና ነው። ቆንጅ ይታያል። ጤና ይስጥልኝ እንደምናመሻችሁ የአሜሪካ የንግድ ድርጅቶች አፍሪካ ውስጥ በተለያዩ አካባቢዎች 14 ቢሊዮን ዶላር መዋዕለ ነዋይ ለማፍሰስ ቃል መግባታቸውን ፕሬዝደንት ባራክ ኦባማ በዛሬው ዕለት ይፋ ያደርጋሉ። ሚስተር ኦባማ ይህንን ዛሬ በዋሽንግተን እየተካሄደ ባለው የዩኤስ አፍሪካ የንግድ ጉባኤ ላይ ይፋ እንደሚያደርጉ ተገልጿል። ይህ የታቀደው መዋዕለ ንዋይ በኤነርጂ፣ በባንክ፣ በግንባታና በኢንፎርሜሽን ቴክኖሎጂ ጨምሮ በተለያዩ ዘርፎች የሚውል መሆኑን ዋይት ሀውስ አስታውቋል። ወደ ሀምሳ የሚጠጉ የአፍሪካ መሪዎች ያሳተፈውና የዩኤስ አፍሪካ የሶስት ያሳተፈው የዩኤስ አፍሪካ የሶስት ቀናት ጉባኤ ጸጥታ፣ ጤና፣ የአካባቢ ጥበቃንና ሙስናን በመሳሰሉ ጉዳዮች ላይ በመነጋገር ትናንት ሰኞ ተጀምረዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች በዚህ ሳምንቱ የአፍሪካና የዩናይትድ ስቴትስ የመሪዎች ጉባኤ የሰብአዊ መብት ጥበቃ ፕሬዚደንት ባራክ ኦባማ ትኩረት እንዲሰጡት ጥሪ አቅርበዋል። የመብት ተከባካቢ ድርጅቱ ከተሰበሰቡት ሀምሳዎቹ የአፍሪካ መሪዎች በደርዘን የሚቆጠሩት አፋኝ መንግስታት ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ የጸረ ሙስና ታጋዮችን የሚያስሩ አፋኝ መንግስታትን የሚመሩ ናቸው ብለዋል። የድርጅቱ ምክትል የአፍሪካ ፕሮግራም ኃላፊ ሌስሊ ሌፍኮ የሰጡት ቃለ ምልልስ አለ። በመደበኛው ዝግጅታችን ሶስት ሰዓት ላይ በሚቀርበው እናስደምጣችኋለን። የላይቤሪያ ባለስልጣናት በኢቦላ ወረርሽኝ በተጠቁት አካባቢዎች በበሽታው የሞቱና ያልተቀበሩ አስከሬኖች እየበዙ መምጣታቸው አስቸጋሪ ሁኔታ እንደ ደቀነ እየተናገሩ ናቸው። የጤና ጥበቃው አውታር ከአቅሙ በላይ ሆኖበት በአንዳንድ አካባቢዎች አስከሬኖች ሳይቀበሩ ለቀናት ተከምረው የሚገኙበት ሁኔታ እንዳለ የሀገሩ የሀገሪቱ የመገናኛ ብዙሀን እየዘገቡ ናቸው በዋና ከተማዋ በሞንሮቪያ በ አንድ አካባቢ እሁድ ለት የ ሰላሳ ሰባት ሰዎች አስከሬኖች እንደተገኙ ዘገባዎቹ ገልጸዋል። የላይቤሪያ የማስታወቂያ ሚኒስትር ሲናገሩ ለቪኦኤ በሰጡት ቃል ማህበረሰቦች አስከሬኖቹን እኛ ጋር እንዳትቀብሩብን እያሉ ነው ብለው በዚህ የተነሳ የሀገሪቱ ፕሬዚደንት ኤለን ጆንሰን ሰርሊፍ በኢቦላ የሞቱ ሰዎች አስከሬኖች እንዲቃጠሉ አዘዋል ብለዋል። ይህ በዚህ እንዳለ ላይቤሪያ ውስጥ በኢቦላ ቫይረስ የተያዙት አሜሪካዊት ሚስዮናዊት ዛሬ ጠዋት በልዩ ሁኔታ በተዘጋጀ አውሮፕላን ተሳፍረው ከላይቤሪያ ወጥተው አሁን ረፋዱ ላይ አትላንታ ገብተዋል። እዚያው ላይቤሪያ የሕክምና አገልግሎት ሲሰጡ ቫይረሱ የያዛቸው አሜሪካዊው ሐኪም እየታከሙበት በሚገኘው ኤምሪ የሕክምና ማዕከል እንደሚታከሙ ተነግረዋል። እስራኤልና ሐማስ የደረሱት የሰባ ሁለት ሰዓታት ተኩስ አቁም ዛሬ ማክሰኞ ጠዋት በጋዛ ሰርጥ ስራ ላይ ውሏል። ለግጭቱ ዘላቂ መፍትሄ ለማግኘት ድርድር ለማድረግ ጥረቶቹ ተጠናክረው ቀጥለዋል። በመጨረሻም በሬክተር መለኪያ አምስት ነጥብ ሶስት ያስመዘገበ ርዕደ ምድር ደቡብ አፍሪካዋ ጆሀንስበርግ ከተማ ደርሶ አንድ ሰው እንደገደለ ተገለጠ። የዩናይትድ ስቴትስ የከርሰ ምድር አጥኚዎች እንዳስታወቁት ይህ ከኦርክኒ ከተማ ስድስት ኪሎ ሜትር በስተ ምስራቅ የደረሰው የመሬት ነውጥ ከጆሃንስበርግ ደግሞ የአንድ መቶ ሰባ ኪሎ ሜትር ርቀት አለው። ከሞተው አንድ ሰው ሌላ ርዕደ ምድሩ ያደረሰው ሌላ አደጋ ይኖር እንደሆነ የተገለጸ ነገር የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂ ታየን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካሉት የሰዓቱ የዓለም ዜና ዝርዝሮች ጋር ትመለሳለች። አድማጮች አሁን ወደ ቀዳሚው ዘገባ። መጪዎቹ አስርት ዓመታት ለአፍሪቃ እድገት ወሳኝ ምዕራፎች የሚታዩበት ዘለቄታ ያለው ለውጥ ለማምጣት ደግሞ የፖለቲካ ፈቃደኝነት የሚፈተንበትና እጅግ አስፈላጊ የሆነበት ጭምር ነው ሲሉ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ትላንት አስታውቀዋል። የዩናይት ስቴትስ የአፍሪካ ጉባኤ በትላንትና ዕለት በዋሽንግተን ዲሲ ሲከፈት በንግድና ምጣኔ ሀብት ግንኙነት ላይ ባተኮረው የአጎዋ ጉባኤ ሚስተር ኬሪ ባደረጉት የመክፈቻ ንግግር አገራቸው ከአፍሪካ ጋር ያላትን ግንኙነት ለማጠናከር ከፍተኛ ፍላጎት እንዳላትም አስታውቀዋል። ለዝርዝሩ ህኖክ ሰማ ጊዜ። ወደ ሐምሳ የሚጠጉ የአፍሪካ መሪዎች በፕሬዚዳንት ባራክ ኦባማ ግብዣ ወደ ዋሽንግተን ዲሲ በመምጣት ከዩናይትድ ስቴትስ ባለሥልጣናት ጋር ውይይታቸውን በዛሬው ዕለት ጀምረዋል። ዛሬ ውሎውን በዓለም ባንክ የቀጠለውን ውይይት የከፈቱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አፍሪካና ዩናይትድ ስቴትስ ታሪካዊና ተግባራዊ የጥቅም ግንኙነት አላቸው ብለዋል። የዓለም ባንኩ ውይይት ያተኮረው በአፍሪካና ዩናይትድ ስቴትስ መካከል ንግድና የሥራ ቁርኝት ለመፍጠር ሲሠራ የቆየው የነጻ ታሪፍና ቀረጥ ስምምነት አጎዋ ላይ ያተኮረ ሲሆን የውጭ ጉዳይ ሚኒስትር ጆን ኬሪ በዚህ 14 ዓመታት ባስቆጠረው ስምምነት አበረታች ለውጦች መመዝገባቸውን ገልጸዋል። አጎዋ በአፍሪካ የንግድ ልውውጥን ለማስፋፋትና የመዋለ ንዋይ ፍሰትን በማቀላጠፍ ረገድ ብዙ ለመስራት ያስቻለ ስምምነት ነው እና ደግሞ ውጤትም እያስመዘገበ ነው። አገዋ የግንኙነት መስመሮችን የሥራና የትብብር በሮችን ቢከፍትም ብዙ መስራት እንደሚያሻ በየጊዜው በሚካሄዱ ጉባኤዎች ላይ የሚነሱ ነጥቦች አሉ። ሚስተር ኬሪ ወደ ዩናይትድ ስቴትስ ገበያ የአፍሪካ ምርቶችን በማስገባት ረገድ የተገኙ መርታዎችን በዝርዝር ሲያብራሩ ከአጎዋ ሀገሮች የሚላኩ ምርቶች 300 በመቶ አድጓል። ከጋና የሚመጡ ኮከዋና ካሹስ፣ የሞሪሸስ አልባሳት፣ የአንጎላ የነዳጅ ዘይት ተዋጽዎች ለታላቅ የንግድ ግንኙነትና የጋራ ብልጽግና አጎዋ ታላቅ ሚና ተጫውቷል። ሚስተር ኬሪ በንግግራቸው አሜሪካውያን ኩባንያዎች በአፍሪካ ምጣኔ ሀብት ላይ ገንዘባቸውን እንዲያወጡ አልፎም አፍሪካውያን ባለሀብቶች በዩናይትድ ስቴትስ እንዲሰሩ በር መክፈት፣ በተግባር እንቅፋቶችን ማስወገድና አሰራሮችን ማመቻቸት እንደሚያሻ ገልጸዋል። ለዚህም ከሙስና የጸዳ አሰራርን በተለይ በአፍሪካ ማስፈን፣ የመንግሥት ግልጽ የሆነ አሰራር እንዲኖር መጣር ወሳኝ መሆናቸውን ኬሪ ገልጸዋል። ሙስናን መዋጋት በአንዲት አገር የሂሳብ አያያዝን ብቻ አይደለም የሚያሻሽለው። ግልጽነትና ተጠያቂነት ሰፊ የመዋለ ንዋይ የገንዘብ ፍሰትን ይፈጥራሉ። ግልጽነትና ተጠያቂነት የተሻለ የገበያ ውድድርን ይፈጥራል። በዚህ አሠራር ምርቶችና ሐሳቦች በገበያ የሚዳኙ እንጂ በእጅ ዞር ስምምነቶች አይወሰኑም፣ በጉቦም አይሸበቡም። የገበያ ስርዓት መዘርጋት አስፈላጊ ነው። የአፍሪካ የእድገት ዕድል ማለት አገዋን በመጠቀም የኢትዮጵያ ቆዳና ሌጦ ዘርፍ ተሰፍተው ያለቁ ጫማዎችን፣ እንዲሁም አበባ፣ የቅባት እህሎችን በተለይ ደግሞ ኑግ፣ አጠቃላይ ኢትዮጵያ ወደ ዩናይትድ ስቴትስ የምትልካቸው ምርቶች በማሳደግ ላይ የሚገኙ ናቸው። የዩናይትድ ስቴትስ መንግሥት በኢትዮጵያ የተሰፉ ልብሶችን የሚያመርቱ ድርጅቶች የአሰራር አቅማቸው እንዲጎለብት ትምህርትና ሥልጠና ይሰጣል። አበቦችን ወደ ውጭ ለሚልኩ ድርጅቶችም መሬትና የብድር አቅርቦትንም እንዲሁ ያመቻቻል። በዚህ የተነሳ አንደኛ ባለሀብቶችን ለመሳብ ተችሏል፣ ሁለተኛ ደግሞ የወጪ ገበያቸውን በእጅጉ እንዲያሳድጉም ረድቷል። ከዚያ በተጨማሪም ኢትዮጵያ ታላቋ የኑግ አቅራቢ ሆናለች ለዩናይትድ ስቴትስ አገዋ በአፍሪካ በርካታ የሥራ ዕድሎችን እንዲሁም የወጪ ገበያዎችን ዕድል ቢከፍትም አሁንም ዘጠና ከመቶ በላይ የሚሆነው የአፍሪካ ወጪ ገበያ ነዳጅና ከተፈጥሮ ሀብት ምርቶች የሚገኝ ነው። በዚህም የተነሳ የነዳጅ ሀብት ያላቸውን ናይጄሪያን የመሳሰሉ ሀገሮችን ሳይጨምር እንደ ደቡብ አፍሪካ፣ ሞሪሼስ፣ ሌሶቶ እና ማዳጋስካር የመሳሰሉ ሀገሮች በስፋት ሲጠቀሙበት፣ ላይቤሪያ፣ ኢትዮጵያ፣ ዩጋንዳና ሌሎችም ዕድሉን በመጠኑ ለመጠቀም ችለዋል። ለዚህም ተጠቃሹ የአፍሪካ ሀገሮች የምጣኔ ሀብት ጥንካሬና የገበያ ተወዳዳሪነትን ለመጨመር የሚያስችሉ መሰረቶች የተጠናከሩ ስላልሆኑ ነው። የሚበዙት አገዋን በአግባቡ ያልተጠቀሙ ሀገሮች የተጠናከረ የአገዋ ስልትና የገበያ ተወዳዳሪነትን አልገነቡም። የወቅቱ የአፍሪካ ሕብረት ምክትል ሊቀመንበር አረስተስ ሞዌንቻ በዛሬ ዕለት በዓለም ባንክ በተሰናዳው ጉባኤ ላይ እንዲህ ብለዋል። ኢን ኦርደር ፎር አፍሪካ ቱ ደቨሎፕ ፋዘር ንድ ፕሮስፐር አፍሪካ ይበልጥ ለማደግና ለመበልጸግ የልጆቿንና የወጣቶቿን አቅም በማጎልበት መስራት አለባት። ጤናቸውን በመጠበቅ በትምህርትና ቴክኖሎጂ ሥልጠናዎች ላይ በማትኮር ብቁ ዜጎችን መቅረጽ ያስፈልጋል። በማኅበረሰባቸው ድምፃቸው እንዲሰማና ተሳትፏቸውን ለማስፋት መስራቱ መጠናከር ይገባዋል። የዩናይትድ ስቴትስ አፍሪካ ጉባኤ ከመጀመሩ አንድ ቀን አስቀድሞ በዋሽንግተን ፖስት ጋዜጣ ላይ አስተያየታቸውን ያሰፈሩት የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን የአፍሪካ ቀጣይ እርምጃዎች በሚል ርዕስ አንገብጋቢ ያሏቸውን ሐሳቦች አስፍረዋል። ለአፍሪካ ወሳኝ እርምጃዎች አሉ። አናን ቀዳሚው የአፍሪካ ሀገሮች እርስ በርስ በመተባበር የዴሞክራሲና ሰብአዊ መብቶችን መከበር ማረጋገጥ ይገባቸዋል የሚል ሐሳብ አቀንቅነዋል። ዩናይትድ ስቴትስም ከአፍሪካ ሀገሮች ጋር በምታደርጋቸው ግንኙነቶች የፖለቲካ እውነታዎችን ቸል ማለት አትችልም። ይሄ አፍሪካንም ሆነ ዩናይትድ ስቴትስን በዘለቄታው አይጠቅምም ብለዋል ኮፊ አናን። የዩናይትድ ስቴትስ የጸጥታና ደህንነት እርዳታዎችም የዜጎቻቸውን መብቶች በሚያከብሩ መንግስታት ላይ ብቻ ማተኮር አለበት ብለዋል። መንግስታት ግልጽና ተጠያቂነት የሰፈነበት አሰራር ማቀላጠፋቸውና ማስፈናቸው የዓለም አቀፍ መዋለ ንዋይ መሳባቸው የአፍሪካውያንን ጥቅም የሚያስጠብቁ የንግድና የምጣኔ ሀብት ስምምነቶች መፈረማቸው ወሳኝ እርምጃዎች ተደርገው በሚስተር አናን ጽሑፍ ሰፍረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በአፍሪካ አገሮች አሁን የሚታዩ የምጣኔ ሀብት እድገቶችን አወድሰው ቀጣይ ሥራዎች ያሏቸውንም ጠቅሰዋል ን ማርኬት ፍ አፍሪካ የወደፊት የገበያ መዳረሻ ልትሆን ትችላለች። አፍሪካ ጥሬ ሀብት አላት። አፍሪካ አቅሙና ዕውቀቱ አላት። በአሁኑ ወቅት አፍሪካ መመለስ ያለባት ጥያቄ ሌሎች አገሮች በዓለም ዙሪያ የገጠሟቸው ፈተናዎች ናቸው። የፖለቲካ ፈቃደኝነቱ አለ። አብሮ የመሥራትና ፈተናዎችን ለማለፍ የመደጋገብ ፈቃደኝነት ውስጥ አለ። የአጎዋ ሕግ ከሁለት ዓመታት በኋላ በኮንግረስ መታደስ አለበት። የዩናይትድ ስቴትስ መንግስት ማለትም የኦባማ አስተዳደር ባለስልጣናት የንግድ ሚኒስትርና የውጭ ጉዳይ ሚኒስትሮች በኮንግረስ የዴሞክራቶችና የሪፐብሊካኖች እኩል ድጋፍ እንዳለ ይገልጻሉ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን። ክብራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። ቀጣዩ ዘገባ ቀደም ባለውና የዩናይትድ ስቴትስና የአፍሪካን ጉባኤ በተመለከተ የኢትዮጵያውያን ተቃውሞ ይከተላል። ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የተጠራውንና በትላንትና እለት በዋሽንግተን ዲሲ የተከፈተውን ከአፍሪቃ መሪዎች ጋር የሚያደርጉትን ወይም እያደረጉ ያሉትን ይህን ጉባኤ በመቃወም አደባባይ ወጥተዋል። ከተለያዩ የዩናይት ስቴትስ ግዛቶችና ከካናዳ ጭምር ተጉዞ የመጡ መሆናቸውን የገለጹ ኢትዮጵያውያን የተገኙበት ይህ የተቃውሞ ሰልፍ ዩናይትድ ስቴትስ በኢትዮጵያ የሚታየው የሰብአዊ መብት ረገጣ እንዲቆም አዎንታዊ ግፊት በማድረግ ፈንታ ሰልፈኞቹ የመብት ጥሰቶቹ አራማጆች አምባገነኖች ናቸው ያሏቸውን መሪዎች በመደገፍ እንዲባባስ እያደረገች ነው ሲሉ ዩናይትድ ስቴትስን ኮንነዋል። ጉባኤው ከሚካሄድበት የብሔራዊ ሳይንስ አካዳሚ መስሪያ ቤት ደጃፍ በትናንትና ሁለት የተካሄደውን ይህን ተቃውሞ ሰልፍ ተከታትለናል። ኦባማ ዝምታው ይብቃ፣ ዩናይትድ ስቴትስ የአፍሪካን አምባገነኖች መርዳት ታቁም፣ የሚሉና ሌሎች ጠንከር ያሉ ቁጣ ጭምር የተቀላቀለባቸውን ምክክሮች ያሰሙት ሰልፈኞች መንግስት የተመራ ያሉትን ሽብር ማስቆም አለባት ሲሉም ዩናይትድ ስቴትስን አሳስበዋል። አቶ ግርማ ታፈሰ ከሰልፉ አስተባባሪዎች አንዱ ናቸው። በኢትዮጵያ እየታየ ነው ያሉትን እጅግ የከፋ የሰብአዊ መብት ረገጣ ዩናይትድ ስቴትስ መቃወም አለባት። የምትሰጠው እርዳታ ልማትና የሰብአዊ መብት ጥበቃን የሚያረጋግጥ እንጂ የከፋውን የመብት ረገጣ እንዲባባስ የሚፈቅድ ግን መሆን የለበትም ነው የሚሉት። የተቃውሞ ዓላማ ኢትዮጵያ ውስጥ በእስር ቤት ያሉት ወገኖቻችንን የመናገር ድምፅ የሌላቸው እነኛን አፍነው ገርፈው ገለው የሚያስተዳድሯቸው ኃይሎች በዚህ ተጋብዘው መጥተው ያንን ህዝብ እንደሚበድሉና እንደሚጨቁኑ የማያውቁ ያስ መሰሉ የውጭ ኃይሎች ከፍተኛ እርዳታ ስለሚያደርጉ ያ እርዳታ በአግባቡ ይሰጥ፣ ኢትዮጵያኖችን እየገደለና ኢትዮጵያኖችን እያሳሰረ ስለሆነ በአግባቡ ይሰጥ የሚል ጥያቄ ለመጠየቅ ነው የወጣ ነው። ጉባኤው ለአፍሪቃ ልማት መወጠኑ ይገባናል፣ የህዝቡ ጉዳይ ግን የታለ? የሚሉት ከሰልፈኞቹ አንዱ ከኒውዮርክ ከተማ የመጡት አቶ ተድላ አስፋው ናቸው። የዚ ሰሞኑ ስብሰባ አፍሪካን በኢኮኖሚ በኢንቨስትመንት እናሳድጋለን የሚል ነው። እኛ ከኢኮኖሚና ከኢንቨስትመንት ጋር ጠብ የለንም፣ ግን የአንድ ህዝብ ትልቁ ሀብት የአገሩ ህዝብ ነው። ይሄንን ካፒታል ካላከበር ነው እና በአገሩ ላይ በነጻነት በመኖር ካልተነቃነቀ አንድ አገር ሊለማ አይችልም። በቅርቡ በአውሮፕላን ጉዞ መሸጋገሪያቸው በነበረችው የመን መንግስት ተይዘው ለኢትዮጵያ መንግስት የተሰጡትን የግንቦት ሰባቱን ዋና ጸሐፊ አቶ አንዳርጋቸው ጽጌንና የዞን ዘጠኝ አምደኞችና ጋዜጠኞች እንዲሁም የተቃዋሚ መሪዎች ህገወጥ እስር ዩናይትድ ስቴትስ ቸል ብላለች ሲሉም አቶ ተድላ ይተቻሉ። እነዚህ ሰዎች እንዲለቀቁ በህግ እንዲዳኙ፣ አላደረጉም። ስለዚህ የኦባማ መንግስት አፍሪካ ያለው ግምት ዲሞክራሲን በሚመለከት እኔ እንደሚመስለኝ ዝቅተኛ ነው። ይሄ የተሳሳተን ሚዛን በዚህ በሚቀሩት በሁለት ዓመት ስልጣን ውስጥ ካለመ አፍሪካውያን ኦባማን የሚያስታውሱበት ምንም ነገር የለም ነው በአይነቱ የመጀመሪያ መሆኑ የተነገረለት የአፍሪካ መሪዎች የዩናይትድ ስቴትስ ጉባኤ አንድ የአሜሪካ መሪ መላውን የአህጉሪቱን መሪዎች የጠራበት ግዙፉም ጭምር ነው። ሶስት ቀናቱ ጉባኤ በዩናይትድ ስቴትስ ና ፈጣን ለውጥ ውስጥ ባለው የአፍሪቃ አህጉር መካከል ያለውን ግንኙነት ለማጠናከር የታለመ መሆኑን ዋይት ሀውስ ይፋ አድርጓል ልማትና የንግድ ልውውጦችን ያጠናክራል ዩናይትድ ስቴትስ ለሀገሪቱ ደህንነትና ዲሞክራሲ እድገት መረጋገጥ ያላትንም ቁርጠኝነት ያጸናል ቢባልም ኢትዮጵያውያንና ኢትዮጵያውያን አሜሪካውያኑ ግን በኢትዮጵያ ለሚታየውና እያደር ከመቼም እየከፋ የመጣ ላሉት ሰብአዊ መብት ረገጣ መቆም አዎንታዊ ግፊት በማድረግ ፋንታ መንግስት መራሽ ላሉት ሽብር በተዘዋዋሪ ድጋፍ እየሰጠች ነው ሲሉ ዩናይትድ ስቴትስን ወንጅለዋል። ከማለዳው አንድ ሰዓት አንስቶ በተካሄደው በዚህ የተቃውሞ ሰልፍ የተሳተፉትን ሰዎች ቁጥር አዘጋጆቹ ከአንድ ሺህ በላይ ይሆናሉ የሚል ግምት ሰጥተውታል። በስፍራው የተገኙ የዩናይትድ ስቴትስ ፓርክ ፖሊሶች በበኩላቸው አህዛዊ ግምት መስጠት ማቆማቸውን ገልጠው ማረጋገጫ ከመስጠት ተቆጥበዋል። በጉባኤው ሳቢያ ለደህንነት ጥበቃ ሲባል በተወሰደ እርምጃ የተዘጉት አንዳንድ የዋሽንግተን ዲሲ አውራ ጎዳናዎች የፈጠሩትን የተሽከርካሪዎች መተላለፊያ መጨናነቅና የበረታችውን ሞቅ ያለች የማለዳ ጸሐይ ተቋቁሞ በስፍራው የተገኘው ሕዝብ ቁጥር በቅርብ ጊዜያት ከታዩት በሳውዲ የደረሰውን የኢትዮጵያውያን ሰቆቃና ችግር በመቃወም በብዙ ሺዎች የሚገመት ኢትዮጵያዊ ግልብጥ ብሎ ከወጣበት ሰላማዊ ሰልፍ ቀጥሎ ግዙፉ ነው። ተከታዩ ዘገባ ወደ አዲስ አበባ ይወስደናል። የፌዴራሉ ከፍተኛ ፍርድ ቤት 19ኛው የወንጀል ችሎት በሽብር ወንጀል በተከሰሱት የኢንተርኔት ድረገጽ አምደኞችና ጋዜጠኞች ጉዳይ ብይን ለመስጠት ለሌላ ጊዜ ቀጠሮ ሰጥቷል። የተከሳሽ ጠበቆዎች የክስ መቃወሚያቸውን በጽሁፍ ለፍርድ ቤቱና አቃቤ ህግ ሰጥተዋል። መለስካቸው አመሀ አጠናቅሮታል። ፍርድ ቤቱ ችሎቱን እንደሰየመ ማለትም የተከሳሾችን የተከሳሽ ጠበቆችንና የአቃቢያን ህግ መኖራቸውን ከረጋገጠ በኋላ ለአንደኛ ተከሳሽ ሶሊያና ሽመልስ የተደረገውን የጋዜጣ ጥሪ አቃቢ ህግ እንዲያቀርብ ነበር የጠየቀው። ይሁንና አቃቢ ህግ የፕሬስ ድርጅት ይህን ጥሪ እስከዛሬ ድረስ በጋዜጣ እንዳላወጀለት ገልጾ በዚህ ረገድ የፍርድ ቤቱን ትዕዛዝ ተግባራዊ ለማድረግ ያጋጠመውን ችግር ገልጿል። የተከሳሽ ጠበቆች በበኩላቸው ደንበኞቻቸው ታስረው እንደሚገኙ አስታውሰው ጥሪው በአስቸኳይ በጋዜጣ ላይ የሚታወጅበትን ትዕዛዝ ፍርድ ቤቱ እንዲሰጥላቸው አቤት ብለዋል። የተከሳሾችን የዋስ መብት አስመልክቶ የተነሳው የህገ መንግስት ትርጉም ይሰጥበት የሚለው የተከሳሽ ጠበቆች ክርክርና የአቃቢ ህግ ተቃውሞም ከቴፕ ወደ ጽሑፍ ስላልተገለበጠ ፍርድ ቤቱ በጉዳዩ ላይ ውሳኔ እንዳልሰጠበት ገልጾ ብይን ለመስጠት ተለዋጭ ቀጠሮ ለነሐሴ 14 ቀን 2006 ዓ ም ቀጥረዋል። አቃቤ ሕግም ለነሐሴ 14 ቀን 2006 ዓ ም አንደኛ ተከሳሽን የጠራበትን ጋዜጣ እንዲያቀርብ ታዟል። የተከሳሽ ጠበቆች አቃቤ ሕግ በደንበኞቻቸው ላይ ላቀረበው ክሶች መቃወሚያቸውን በጽሑፍ አቅርበዋል። በቃልም በአጭሩ ለፍርድ ቤቱ ለማስረዳት ጊዜ እንዲሰጣቸው አመልክተው ነበረ። ይሁንና ፍርድ ቤቱ ቀደም ብሎ ብይን ሳይሰጡባቸው ተንጠልጥለው የሚገኙ ጉዳዮች ስላሉ ከዚያ በፊት ይህን መቃወሚያ በቃል መስማቱ አስፈላጊ አይደለም ሲል በመጪው ቀጠሮ ለማየት ወስኗል። እንደ ተከሳሽ ጠበቆች የክስ መቃወሚያ ከሆነ በስምንቱ ጦማሪዎችና በሁለቱ ጋዜጠኞች አቃፊ ሕግ ያቀረባቸው ክሶች የሕጋዊነትን መርህ የጣሱ ከሕግ ድንጋጌዎች ጋር የክስ ድርጊቶቹ የማይቀራረቡ እንዲያውም በክሱ ዝርዝር የተመለከቱት ተግባራት በሕግ የተፈቀዱና ሕገ መንግሥታዊ ጥበቃም የተደረገላቸው ናቸው። አቃቢ ህግ በእነዚህ ጦማሪዎችና ጋዜጠኞች ላይ ከዛሬ ሃያ ቀናት በፊት ባቀረበው ማመልከቻ የሽብርተኝነት ድርጊቶችን ለመፈጸም በማቀድ መዘጋጀት፣ ማሴርና ማነሳሳት ወንጀል እና በሕገ መንግሥትና በሕገ መንግሥታዊ ስርዓት ላይ በሚደረግ የሙከራ ወንጀል ከስሻቸዋለሁ ብሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ መጨረሻው ዝግጅት ነው የምናልፈው። አፍሪቃ ተለዋዋጭ በሆነው የአየር ንብረት ሁኔታ ውስጥ ቻይሆን እንድትዘልቅና በምግብ ራሷ እንድትችል አንድም ሌሎች በአፍሪቃ ሊያምኑ እንደሚገባ፣ በሌላ በኩል ደግሞ የአህጉሪቱን ቁርጠኝነት ወደ ተግባር ለመለወጥ የአሜሪካ ድጋፍ እንዲሰፋ ተጠይቋል። የጉባኤውን ሂደት እየተከታተለ ያለው ሰለሞን አባተ ተከታዩን አዘጋጅቷል። ለግብርና በአፍሪቃ ዩናይትድ ስቴትስ የመሪዎች ስብሰባ መድረክ ላይ መሪዎቹ የአየር ንብረት መለዋወጥን በጋራ ለመቋቋም ፈተናዎቹንና ድህነትን በአጋርነት ለመወጣትና አደጋዎቹን መቻልና መዝለቅ የሚቻልበትን ሁኔታ ተባብሮ ለመፍጠር ቁርጠኝነታቸውን አብረው አረጋግጠዋል። የምግብ ዋስትናን ዛሬ ማረጋገጥ የሚያስፈልግበትን ምክንያት ስብሰባውን የከፈቱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የአረንጓዴው አብዮት አባት እየተባሉ የሚጠሩትን የሥነ ሕይወት ተመራማሪና የሰብአዊ አገልግሎቶች ሰው እንዲሁም የኖቤልና የሌሎችን ብዙ ሽልማቶች ተሸላሚውን በሽታ ተቋቋሚና፣ ብዙ በረከት ያላቸውን የስንዴ ዝርያዎች ቀምረው የፈጠሩትን የቢሊዮኖችን ሕይወት ያተረፈ እየተባሉ የሚጠሩትን ኖርማን ኤርነስት ቡርሎግን አባባልና የድካምና ጥረታቸው ሁሉ ሰበብ እንደሆነ የተናገሩትን አስታወሱ። እርሳቸው እንዳሉት በባዶ ሆድና የሰው ስቃይ በበዛበት ሰላማዊ ዓለምን መፍጠር አይቻልም። ዛሬ በዓለም ዙሪያ እየተራበ ያለው ሰው ቁጥር እጅግ የበዛ መሆኑንም ኬሪ አመልክተዋል። የሚቀምሱት የሚልሱት በማጣታቸው ምክንያት ብቻ በየቀኑ ስምንት ሺህ ሕፃናት እንደሚሞቱ ገልጸዋል። ከስምንት ሰው አንዱ ደግሞ በበረታ ወይም ስር በሰደደ ረሃብ ይሰቃያል። ይህ በዓለም ዙሪያ ያለ ቁጥር ነው። ከሰሃራ በስተደቡብ ባለው አፍሪቃ ግን በአሳዛኝ ሁኔታ አሉ ኬሪ ከአራት ሰው አንዱ የጽኑ ረሃብ ተጠቂ ነው። በመጪዎቹ ዓመታት ውስጥ የሰው ቁጥር በከፍተኛ ሁኔታ እየጨመረ የመሄዱ ጉዳይ የሚጠበቅብንን ትግል ያከብደዋል ብለዋል የውጭ ጉዳይ ሚኒስትር ኬሪ ዛሬ ዓለም መመገብ ይጠበቅባት የነበረውና ይህ ሁሉ ሰው የሚራብባት 7 ሚሊዮን ሆነን ነው የዛሬ 35 ዓመት በ2050 በአውሮፓውያኑ አቆጣጠር ማለት ነው። ይህ የሕዝብ ቁጥር በ2 ቢሊዮን አድጎ 9 ቢሊዮን ይሆናል። ከሚጨመረው የሰው ቁጥር ግማሹ ደግሞ የሚኖረው አፍሪካ ውስጥ ነው የሚሆነው። ሌላው ስጋት አሉ ኬሪ በዚያ ላይ የአየር ንብረት ለውጡ እያደገ የሚሄድ ጫና በጣም የበዛበት ውጥረት እንዲኖር ያደርጋል። ይህም ልንመገብ የሚገባን እየጨመረ የሚሄድ ሰው ቁጥር ለመመገብ የሚኖረንን አቅም ይፈታተናል። ይህንን ሁሉ ሰው ለመመገብ የምናስበው ደግሞ እየደህየና እየተጐሳቆለ የሚሄደው የግብርና ማሳ ላይ ነው። በመጪው የአውሮፓውያን ዓመት ፓሪስ ላይ ሊደረግ በተጠራው ስብሰባ ላይ የዓለማችንን ሙቀት አማቂ ጋዞች ለመቀነስ የሚያስችል ውሳኔ ላይ ካልተደረሰ ችግሩ እየበረታ እንደሚሄድ ሚስተር ኬሪ አስጠንቅቀዋል። ድርቅ፣ ያልተተነበዩ ዝናቦች፣ ሰፋፊ የደን ሰደድ እሳቶች፣ የበረዶ ግግሮች መቅለጥ፣ የውቅያኖሶች ጠለል ከፍ ማለት፣ የአካባቢ ብክለት፣ የበዛ የአሳ ብዝበዛ ገበሬውን ማምረት የሚችለውን ያህል እንዳያመርት ሊያደርገው እንደሚችል ተናግረዋል። በዚህ ሁኔታ ውስጥ የተፈጠረው የአየር ንብረት መለዋወጥ ጋር አብሮ መሰልጠን የሚችል የግብርና አያያዝ ዓለም አቀፍ መግባባትና ጥምረት መፈጠሩ መልካም አጋጣሚ መሆኑን ጠቁመው ብዙ የተቃጠለ ጋዝ ወደ አየር ሊያስገባ በሚችል ሁኔታ የሚታረሰውን መሬት ከማብዛት ት ይልቅ ዛሬ እየታረሰ ያለውን ማሳ ይበልጥ ምርታማ ማድረግ እንደሚመከር ተናግረዋል። በዚህ በኩል የአፍሪካ ሕብረትና የአፍሪካ ሀገሮች ከዓመታት በፊት ወስደዋቸዋል ያሏቸውን እርምጃዎች ኬሪ በአድናቆት አስታውሰዋል። የአፍሪካ ሕብረት ይህንን ዓመት የግብርናና የምግብ ዋስትና ዓመት ብሎ በመሰየም ብቻ ሳይቆጠብ የማላቦ መግለጫን በማውጣትም ወደፊት ተራምደዋል። የማላቦው ስምምነት የሚያዘው የሚፈሰው መዋዕለ ነዋይ ሁሉ የሰዎችን ደህንነት ለማሻሻል፣ ለመጠበቅ ጉዳይ መዋሉን ማረጋገጥ እንደሚገባ መሆኑን ኬሪ አመልክተዋል። ዛሬ የሚታዩት ፈተናዎች ሁሉ ፕሬዚደንት ኦባማ ወደ መንበረ ሥልጣኑ ከዘለቁ ጀምሮ ጥያቄያቸው አድርገው የቆዩ መሆናቸውንና የአፍሪቃ የምግብ ዋስትና ጉዳይ ሁልጊዜም ጠረጴዛቸው ላይ ያለ መሆኑን ሪ ተናግረዋል። ብዙ እርምጃዎችን መውሰዳቸውንም አመልክተዋል። ምጪውን ትውልድ የመመገብ ትልማቸው የፕሬዝዳንት ኦባማ የራሳቸው የሆነ ሀሳብ ነው። በአፍሪካ ያሉ 12 አገሮችን ጨምሮ በ19 አገሮች ውስጥ በተለያዩ መንገዶች ነዋይ በማፍሰስ የሚያመርቱት ምግብ ይበልጥ በረከት ያለው በብዛት የሚገኝና የምግብነት ይዘቱም የተሻለ እንዲሆን ያደረገ ነው። የምግብ ዋስትና አዲሱ ጥምረትም ፕሬዚደንት ኦባማ ያስጀመሩት መርሃ ግብር መሆኑን ኬሪ አውስተዋል። የዛሬ ሁለት ዓመት ካምፕ ዴቪድ ላይ በዓለም አቀፍ ተዋንያንና በስምንቱ የበለጸጉ ሀገሮች የተገባው ቃል ዛሬ ውጤት እያሳየ መሆኑን ጠቁመዋል። ዛሬ ደግሞ ለአየር ንብረት ተጣጣሚ የሆነ ግብርና ጥምረት የዓለም ትኩረት መሆኑን እና በመጪው መስከረም የተባበሩት መንግስታት ጠቅላላ ጉባኤ እንዲያጸድቀው ዋና ጸሐፊው ባንኪሙን እንደሚያቀርቡት የሰሞኑ የአፍሪካ መሪዎች የዋሽንግተን ስብሰባ ላይም ብዙ ሀገሮች እንደሚቀላቀሉ፣ አሜሪካም ይህንን ጥምረት እንደምትቀላቀል አስታውቀዋል። በሌላ በኩል ደግሞ በዚሁ ውይይት ላይ የተገኙት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ኢኳቶሪያል ጊኒ ዋና ከተማ ማላቦ ላይ የተገናኙት ከአስር ዓመት በፊት የተጀመረውን የአፍሪቃ የግብርና ልማት አጠቃላይ መርሃ ግብርን ለመፈተሽ እንደነበር አስታውሰዋል። በዚያ መርሃ ግብር መሰረትም የአፍሪቃን የግብርና ስርዓት ዘመናዊ ለማድረግ ሀገሮች ግዴታ መግባታቸውንና ሲመሩበት መቆየታቸውንም አስታውሰዋል። ማላቦ ላይ በገመገሙት መሠረትም በዚያ ግምገማም ግብርና ለአፍሪካ የእድገቷ እንቀሳቃሽ ሞተር ሆኖ እንደሚቀጥል ና የአብዛኛው አፍሪካዊ ሕይወት የተመሰረተው በግብርና ውጤቶች ላይ መሆኑን አረጋግጠናል። ቢያንስ ለመጪዎቹ አስር አመታትም ግብርናው ላይ ማተኮር እንደሚኖርብን ተገንዝበናል። የአየር ንብረት ለውጡ በምርት እድገት ላይ ብርቱ ፈተና መደቀኑን አቶ ኃይለማርያም አመልክተው በዚህም ምክንያት በአንዳንድ ሀገሮች የግብርናው ድርሻ ከአጠቃላይ የሀገር ውስጥ ምርት ወደ አራት ከመቶ መውረዱንም ገልጸዋል። በዚህም ምክንያት የአየር ንብረት ለውጥ ጉዳይ ለአፍሪካ መሪዎች እጅግ ቁልፍ ጉዳይ አድርገን ልንወስደው ይገባል ብለዋል። የአፍሪካ መሪዎችም የተጨበጡና የሚቆጠሩ ግቦችን ማስቀመጥ እንደሚገባቸው ተናግረዋል። ከሌላው ዓለም የሚፈልጉትን ጠቅላይ ሚኒስትሩ ሲናገሩ እንዲህ አሉ። ሚንት ላክ ኦፍ ካፓሲቲ ቶ ዲስቻርጅ ኮሚትመንት ቁርጠኝነቱ አለን። ቁርጠኝነታችንን ወደ ተግባር ለመለወጥ ግን የአቅም ችግር አለብን። ስለዚህ የአየር ንብረት ለውጡን ለመጋፈጥ የሚያስችል ሁኔታ አቅማችንን ለመገንባት የዩናይት ስቴትስን መንግስትና ሕዝብ ድጋፍ እንሻለን። አፍሪካ ከዓለም ታራሽ መሬት ስድሳ ከመቶ እንዳላት አስታውቀው የግል ባለ ሀብቶች ወደ አፍሪካ ገብተው ነዋይ እንዲያፈሱ በመጪዎቹ 30 እና 35 ዓመታት የሚኖረውን የ50 ከመቶ የምርት እድገት ፍላጎት ለማሟላት ዛሬ ኢንቨስት ማድረግ መጀመር እንደሚገባ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማም በዚሁ መድረክ ላይ ሲናገሩ የአፍሪካ ሴት እኮ ስንዴውን ዘርታ የምታጭደውም አብኩታ የምትጋግረውም እርሷ ናት ብለዋል። ያረጀው የአፍሪካ ሴት ጎስቋላ ገጽታ ተለውጦ የአፍሪካ ሴት አጋሽ ሳትሆን እውነተኛ ገበሬ መሆን አለባት ብለዋል። አድማጮች፣ አሁኑን በዚሁ አበቃን። ከምሽት ሳት ላይ በመደበኛው ዝግጅታችን መልሰን እስከምንገናኝ መልካም ምሽት።